ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። አቶ ክቡር ገና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአዲስ አበባ ከተማ ከንቲባ እጩ ተወዳዳሪዳ፣ የአፍሪካ ንግድ ምክር ቤት ፕሬዚደንት፣ ቃል ኪዳኖች ውስጥ ከነሳቸኋቸው ውስጥ አንዱ አሁንም ነካ አድርገው ካለፉት ውስጥ በተለይ የዚህ የአስተዳደርን ወሰን ጉዳይ አስመልክቶ በኦሮሚያ ክልላዊ መንግስትና በአዲስ አበባ ከተማ አስተዳደር መካከል የወሰን ይገባኛል ጥያቄ ከአሁንም ልባት ያለገኘ ጉዳይ ነው። በጣም ሁንም እጅጉን ፖለቲካዊ ድምታ ያለው እና ከብዙዎች ከስሜት ጋር የተያያዙ ነገሮች ያሉ ህጋዊነትም ጋር ብዙ በርካታ የሆኑ ነገሮች የታዩበት ነው። ባለፈው ለከፍተኛ ብጥብጥም ምክንያት ሆነዋል የማስተር ፕላኑን የመሳሰሉት ነገሮች ይሄን አስመልክቶ በምን መልክ ነው ያለው የወሰን ይገባኛል ጥያቄ ምንድን ነው ያንንስ በምን መልክ ነው ዜማ ለመፍታት የተነሳው በጣም አሳሳቢ ጉዳይ ስለሆነ ለብዙዎች ችግሩ ባለመገደቡ ምክንያት ቅድም የጠቀሱት ችግር ሊመጣ የቻለው የሚል እምነት አለ ማለት አዲስ አበባ የት ጋ ነው የሚጀምረው የት ጋ ነው የሚያልቀው የሚለው ከፖለቲካ ጋር ሊያያዝ ቢችሉም ዋናው ግን የኢኮኖሚ ጉዳይ ነው በክልሏ ውስጥ የምታስከትለው ታክስ ለክልሏ መሄድ አለበት። ከክልሏ ውጭ ደግሞ የሚገኘው ገቢ ለክልሉ ከተሞች መግባት መቻል አለበት። ይህን ራሱ ለማድረግ ለክልሉ ያስፈልጋል ማለት። ከኢኮኖሚክ አንፃር ነው መታየት ያለበት። ከፖለቲካ ለማስፋት ወይም ለመቀነስ ወይም ደግሞ ክርክር ለመጥፈትም አይደለም። ሕጋዊነትም ደግሞ በዛ መልኩ ነው የሚታየው። ሕጋዊ ለመሆን አንድ በቀላሉ ልንወስደው የምንችለው አንድ አይነት የንግድ ክርክር ወይም ደግሞ የወንጀል ክርክር ቢነሳ በከተማ ክልል ውስጥ ከተደረገ በከተማ አስተዳደር እና በከተማ አካላት ነው ያ ችግር የሚፈታው። ከከተማ ደግሞ ውጭ ከሆነ በከተማ ውጭ ባሉ አስተዳደሮች ነው የሚፈታ። ዞሮ ዞሮ በንግግር የሚሆን ነው፣ በውይይት የሚሆን ነው። አንድ ነገር ግልጽ የሆነው ሕገ መንግስቱ የሚያስቀምጠው ነገር ለማንም የማያሻማ ሆኖ የተቀመጠው አዲስ አበባ ኦሮሚያ ክልል ውስጥ ነው ያለችው ይላል። ያ ጥያቄ ውስጥ እስካሁን ድረስ አልገባም። እንግዲህ ያ ሊገባ የሚችልበት መንገድ ካለ ወደፊት የሚታይ ይሆናል። አሁን ግን ይሄንን ለመለወጥ የተፈለገ ሳይሆን አሁን ለመለወጥ የተፈለገው ምንድን ነው? አስተዳደሩ ከተማዋ ራሷን በራሷ ለማስተዳደር የሚችልበት አቅም ስላላት የተሻለ ውጤትም ለማምጣት የምችለው በዚህ በኩል ስትተዳደር ስለሆነ ይሄንን ለማድረግ የሚያስችለውን ሁኔታዎች ቅድመ ሁኔታዎችም ውይይቶችም በማካሄድ መድረስ የምንችልበት ደረጃ ላይ እንደርሳለን የሚል እምነት ስላለን ነው። ከነሱት ውስጥ የተለይም አዲስ አበባ ፖሊስን አስመልክቶ በከዚህ በኋላ በከንቲባው እንዲሾሙ ሀሳብ አላችሁ። እስካሁን ድረስ የዚህ አይነቱ አሰራር ያልተለመደው ለምንድን ነው? ሌላው አንዱ አዲስ አበባን አስመልክቶ ያለው አወዛጋቢ ጉዳይ ቢኖር ለብዙዎች ትንሽም ምቾት የማይሰጥ ነገር ቢኖር ቁርጥ ባለ በልክ በእርግጥ እስካሁን አዲስ አበባ ከተማ መጠሪያ አዲስ አበባ ነው። ከዛ ባሻገር በተለምዶም ሸገር፣ እንደዚሁ ደግሞ ፖለቲካዊ ቃና ባለው መልክ ደግሞ ፊንፊኔ በመባል የተወሰኑ ወገኖች ይጠራሉ። በእርግጥ እነዚህንስ ለማጥራት ምን እቅድ አለ? በተለይ ከስያሜ አኳያና ታሪካዊ የሆኑ ነገሮችን በግልጽ ቁልጭ ባለበልክ ለማስቀመጥ በእናንተ በኩል ሁሉ ነገር በደም ተከተል መሰራት ያለበት ይመስለኛል። አሁን ለምሳሌ አዲስ አበባ ሕዝብ ነዋሪ የሚጠይቀው ጥያቄ አለ። አዲስ አበባ ፖለቲከኛ ደግሞ ወይም ደግሞ የኢትዮጵያ ፖለቲከኛ የሚጠይቁት ጥያቄዎች አሉ። ዋናው ግን ለእኛ መጀመሪያችን የአዲስ አበባ ሕዝብ ጥያቄ ለመመለስ ነው የምንሞክረው። ፖሊሱን ለምሳሌ አስተዳደር ወይም ደግሞ የፖሊሱን አሰራር ስንመለከት አሁን በፌዴራል ኃላፊነት ስር ናቸው ነው የሚወድቀው የፖሊስ ኃይሉ የደህንነት ኃይሉን ያንን ወደ ከተማዋ ለመመለስ የሚያስችልበት ሁኔታ እና ምክንያቱንም ማስቀመጥ ይቻላል። አንዴ እስከ ዛሬ ድረስ ምንም አልተደረገም የሚባለውን ጥያቄ እኔ ለመመለስ አልችልም። ነገር ግን ከተማዋ ራሷን በራሷ የምታስተዳድር ከተማ ከሆነች እና ታምነትም ካለ የፌደራል መንግስቱ ለከተማዋ አስተዳደር ይሄንን የማይፈቅድበት ምክንያት የለም ብዬ ነው ምገምጠው። እንግዲህ እናያዋለን፣ በምን መልኩ ወደፊት ይሄ አሰራር ሊስተካከል እንደሚችል በሁለተኛ ደረጃ ያስቀመጡት ዋናው እነዚህ መድን ፊንፊኔ፣ ሸገር፣ አዲስ አበባ የሚባለው የሚታየኝ እኔ በፖለቲከኞች በኩል ሲነሳ ነው እንጂ በነዋሪ በኩል ሲነሳ ብዙም አላየሁም። ስለዚህ ጊዜውን ጠብቆ የሚፈታ ነገር ይሆናል። ዋናው ግን አሁን አብሮ መኖርን ነው እንጂ የሚያለያይ የሚያጣላ ወይም ደግሞ የሚያጋጭ ጉዳዮችን ለበኋላ ማስቀመጥ የሚቻል ይመስለኛል። ፖለቲካው እየሰከነ ሲሄድ እነዚህን ጉዳዮች እነዚህን ጥያቄዎች መመለስ ይቀላል። አሁን ግን ለጊዜው እንዳልኩት ትኩረቱ ከተማዋን የለጠቀን የነዋሪውን ችግር ለመፍታት ላይ ያተኮረ ነው የሚሆኑ። አዲስ አበባ ከተማን አስመልክቶ እንደሚያውቁት የተወሰኑ የፖለቲካ ድርጅት በኩል አዲስ አበባ ክልላዊ መንግሥት ኖራት ጥያቄ የሚያነሳ ያለ አንድ በኩል፣ በእናንተ በኩል ያንን አስመልክቶ ያለው አታይ ምንድን ነው? አዲስ አበባ ወደ ክልልነት እንድትቀየር ትፈልጋላችሁ ወይስ በዚሁ በአሁን ባለው በልዩ ቻርተር እንድትመራ ነው ሳቢያችሁ? የክልል ባህሪነቱ ትንሽ ግልጽ መሆን አለበት። እንግዲህ የኢትዮጵያ ራሱ ኢትዮጵያ የምትባለው ሀገር የተመሰረተችው አዲሱ ህገ መንግስት ከጸደቀ በኋላ እና ስራ ላይ ከዋለ በኋላ በዘጠኝ ክልሎች ነው ይላል። እንግዲህ እነዚህ ዘጠኝ ክልሎች አሁን አስር ሆነዋል። እንግዲህ የህገ መንግስታዊ አቀማመጡ በዛ መልኩ ነው የተቀመጠው። ወደ ክልል ይሄዳ ሂድ ህገ መንግስቱ ለውጥ ሲደረግበት የሚታይ ይሆናል። በእኛ አስተያየት ግን አሁንም እዚህ ማኒፌስቶ ላይም የተቀመጠው ከተማዋ እንደ ከተማ ራሷን በራሷ ማስተዳደር እስከምችል የክልል ስንሰጣት የጠቅላይ ግዛት ስንሰጣት የሚሉ አይደለም። ዋናው ግን ከተማን ለማስተዳደር የሚያስፈልጋት ሁሉ ስልጣን እንዲሰጣት የምንፈልገው። የክልሉ ጉዳይ ቅድም እንዳልኩት ሌላ ጥያቄ ነው፣ በሌላ መልኩ መመለስ ያለበት ነው። እንደሚታወቀው ወይም ድረስ ያሉት በዚሁ በንግዱ አለም ውስጥ ነው። በተለይ የምጣኔ ሀብትን አሰራር ጠንቅቀው ያውቃሉ። በአብዛኛውን የህይወት ዘመኑን ያሳለፉበት ጉዳይ ነው። ትኩረት እንሰጣለን። በቅድሚያም ደግሞ እልባት ማስጠት ያለብን ለህዝብ ጥያቄ አንዱ በዚህ በማህበራዊ ህይወት ውስጥ በተለይም ያሉ ችግሮች ስራ አጥነትን፣ የመኖሪያ ቤት፣ የመንገድ፣ ትምህርት ቤት የመሳሰሉትን፣ የጤና እነኚህ ቁልፍ ጉዳዮች ናቸው። ለማንኛውም ምርጫ ሆነ አንድ ህብረተሰብ ምርታማ እንዲሆን ለማድረግ እና ህብረተሰቡ አንድ ካፒታል እንዲሆን ለሀገር አንዱ አጋዥ ነገሮች ትምህርትና ጤና ናቸው። ለዛ ደግሞ ኢኮኖሚው ቅልጡፍ በሆነ መንገድ ደግሞ እንዲያድግ የትራንስፖርትና የስራ እድሎች ፈጠራ ነው እና ይሄንን አስመልክቶ በተለይ ገቢ ያስፈልጋል። በምኞት የሚሆን ነገር የለም። ይህንን ለማድረግ አዲስ አበባ ምን አይነት ጥሬ ሀብቶች አሏት? የተለያየ መልክ፣ ለምሳሌ ከቱሪዝም ጀምሮ እስካሁን በአግባቡ ያልተጠቀመችበት ገቢ ለማሰባሰብ እና ያንን መልሶ ለህዝብ፣ ለታክስ ከፋዩ ለማድረስ ምን መደረግ አለበት ይላሉ? ምንድን ነው የአዲስ አበባ ዋነኛ የሆኑ የገቢ ምንጭ ብለው እርሶ የሚያስቡትና እንደ ምጣኔ ሀብት ባለሙያነቱ ምን ቢደረግ ነው በዛ ዘርፍ አዲስ አበባን ለእድገት እና ለልማት የሚያበቃት ብለው ያስባሉ? በተለያየ ወረቀቶች ላይ ጽሁፎች ላይ ሲታይ ከሰላሳ እስከ አንዳንዴ እስከ ስልሳን በመቶ የሚል ጽሁፎች ይታያሉ ግን ትክክሉ የሚመስለን ከሰላሳ እስከ አርባ በመቶ የሀገሪቷ ሀብት የሚመረትባት ስፍራ ነች ማለት ይቻላል። ስለዚህ ቀላል ከተማ አይደለችም ለማለት በተለይ ኢኮኖሚ ላይ የምታደርገውን እንቅስቃሴ በመመልከት፣ ዋና ዋና የአዲስ አበባ እንቅስቃሴ ያው ትልልቅ ኩባንያዎች መቀመጫ እንደመሆናቸው መጠን ብዙዎቹ ደግሞ ኩባንያዎች የአገልግሎት ሰጪዎች ናቸው። እነዛ ከነዛ አገልግሎት ሰጪዎች የሚገኘው የታክስ ገቢ አንደኛው መተዳደሪያ ነው የሚለው ደግሞ፣ ሌሎችም አገልግሎቶች የምትሰጣቸው አሉ። የሚያስከፍሉ አገልግሎቶች አሉ። በተለያየ የአሽከርካሪን ብንወስድ ከአሽከርካሪ ስታንዳርድ ከመጠበቅ ጀምሮ ወይም ደግሞ የሚያስፈልገውን በየወቅቱ ማሟላት ያለባቸውን ለማረጋገጥ የሚከፈሉ አሉ። የተለያዩ አገልግሎት ሲቀርቡ ለእነሱ ሁሉ የሚከፈላለሰ ገቢዎቹ አንድ በአገልግሎት በምትሰጣቸው፣ ሁለተኛ ከታክስ በምታገኛቸው፣ ሶስተኛ በተለያየ መልኩ ከመንግስትም ለመጀመሪያ ጊዜ ከመንግስት ዞሮ ዞሮ የአዲስ አበባ ከተማ ለፌዴራል መንግስቱ ከሚሰጠው ገቢ የተወሰነ የመጀመሪያ ጊዜ ተመልሶላት አስር ሚሊዮን ብር የሚያክል በጣም ትንሽም ነው ቢባልም ወደፊት እያደገ የሚመጣም ይሆናል። ከዚህ ከአገልግሎት መስጠት ማሻገር እዚህ አዳዲስ ቴክኖሎጂን በተለይ በመጠቀም የዛሬ ኢንዱስትሪ መቼም የድሮ አይነት ኢንዱስትሪ ባለመሆኑ በአብዛኛው ቴክኖሎጂ መር በመሆኑ እነዚህ ደግሞ ቴክኖሎጂ መር ኢንዱስትሪዎች አዲስ አበባ ላይ ስለሆኑ በአብዛኛው የሚቋቋሙት እና የተቋቋሙት ከነዛም በቂ ገቢ ይገኛል ብለን እንገምታለን። አዲስ አበባ ብዙ ቅድም እንዳልኩት ከአገልግሎት ጋር በተያያዘ ብዙ ገቢ ምታገኝ ከተማ ናት። በጀቷ በአመት ከኦልሞስት ወደ ስልሳ ቢሊዮን ብር የደረሰ ነው፣ የሚቀላል ገቢ አይደለም። ስለዚህ ያንን ማሳደግ መቻል አንደኛው ስራችን ነው የሚሆን አዳዲስ ድርጅቶች እንዲከፈቱ ደግሞ የተከፈቱት ደግሞ እንዲበለጽጉ ማድረግ አንደኛው ስራችን ይሆናል። የውጭ ኢንቨስተሮችም ደግሞ ወደ አዲስ አበባ ትኩረታቸውን እንዲያደርጉ ሌላው የሚመራው ስራ ይሆናል። በተለይ ደግሞ አሁን የአፍሪካ ቀጠና የነጻ ቀጠና በመከፈቱ በዛም ለም ተጠቃሚ ለመሆን አዲስ አበባ የመጀመሪያው ተንቀሳቃሽ ትሆናለች ብለን እንገምታለን። የገንዘብ ሁኔታ በቂ ነው ለማለት ባይቻልም አት ሊስት ሊያሰራት የሚችል እና ከዛ ላይ ለመነሻ የሚሆን ገቢ እንዳላት ያንን ገቢ ደግሞ ማሳደግ ስልጣን ላይ ያለ የሚመጣ ስራ ነው ብዬ ነው የምገምጠው። በመግቢያችሁ ላይም የመጀመሪያው ደረጃ ላይ ያስቀመጣችሁት መልካም አስተዳደርን ማስፈን ነው። መልካም አስተዳደር በፖሊሲ ደረጃ ቀርጾ ማስቀመጥ ቀላል ነው። በርካታ ሰዎች አተያይ እንደውም ኢትዮጵያ ውስጥ በጣም አቢይ ከሆኑ ቃላቶች ውስጥ መልካም አስተዳደርና ዲሞክራሲ የሚሉ ቃላቶች ናቸው የሚል ብርቱ አተያይ ትችት የሚሰነዝሩ ሰዎች አሉ። ይህን እውን ማድረግ የሚቻለው በምን መልኩ ነው? ፖሊሲ መቅረጹ ብቻውን እስካሁን እንደታየው መልካም አስተዳደርን ማስፈን አልተቻለም። በእርግጥም ደግሞ መልካም አስተዳደርን ለማስፈን አንዱ አሁን በዘመናዊ ፖለቲካ ውስጥ የሚታየው ጥራትና ብቃት ያላቸው ፖለቲከኞች እና በተለያየ ደረጃ የሚሰየሙ ወይም ግልጋሎት የሚሰጡ ቢሮክራቶች ወይም የተለያዩ አስተዳደር ስራ ላይ የሚሰማሩ ሰዎች ጥራትና ብቃት ደረጃ ወሳኝ እንደሆነ ከዛ ውጭ ግን ከወረቀት ጌጥነት ያለፈ የትም እንደማይደርስ ነው የሚነገረው። በእርግጥም በምዕራቡ ዓለምም ጭምር ነው። በእርግጥ ይሄ የፖለቲካኞች ጥራት ደረጃ እያሽቆለቆለ የመጣበት ነው። የተወሰኑ ጥሩ የሆነ ኔትወርክ ያላቸው ሰዎች ተንጠላጥለ የሚወጡበት እየሆነ መጥቷል። በምዕራቡ ዓለምም ጊዜማን በተመለከተ ምን አይነት ጥራትና ብቃት ያላቸው ጩዎች አሉት። ይህንን ምኞቱን መልካም አስተዳደር ለማስፈን ዲሞክራሲም ኢትዮጵያ ውስጥ መሰረት ተጥሎ እውን እንዲሆን ለማድረግ መጀመሪያ አዲስ አበባ እንደሚታወቀው የኢትዮጵያ ዋና ከተማ ናት። እንደዛም በመሆኑ አዲስ አበባ ውስጥ የሌለ ብሔር ብሔረሰብ አካል የለም። መጀመሪያ መጥራት ያለበት ነገር ቢኖር የከተማ ውስጥ ያሉ ማንኛውም መስሪያ ቤቶች በብሔር ማንነት ወይም ደግሞ እንደዚሁ በዘር ላይ በተመሰረተ በዝምድና የመሳሰሉት ነገሮችን በሙሉ ማስቀረት መቻል ያስፈልጋል ይሄ ደግሞ ፖሊሲም አይደለም በዚህ አሰራር መቀጠል አለብን የሚል ፖሊሲ ኖሮ አያውቅም ከአስተዳደሩ ድክመት ካልሆነ በስተቀር ይህንን ማስተካከል አንዱ ተቀዳሚ ስራ ይሆናል አብዛኛው ቅድም እንዳልኩት እነዚህ ከመልካም አስተዳደር ጋር የተያያዙ ሊስተካከሉ የሚችሉት ህዝቡ ባለቤት ሲሆን ነው የሚለው ህዝቡ የሚመርጠውን ኃላፊ መምረጥ ብቻ ሳይሆን መጠየቅና ከመጠየቅም አልፎ ነገሮች ሲበላሹ፣ ሲጠፉ ስልጣን ኖሮት የመለወጥ የማውረድ፣ የመቅጣት እንዲኖረው ሲደረግ ነው። ያንን ኢዜማ ዋና ምሰሶ አድርጎት የሚንቀሳቀሰው ህዝብን ወደ ስልጣን ለማምጣት የሚያስችሉትን አሰራሮች በማስተካከል እና ወደ ስልጣንም ከመጣ በኋላ ሲቪል ሰርቨንቱ ተደግፎ ሲቪል ሰርቨንቱ ከፖለቲካ ነፃ በሆነ መልኩ ህዝብን ሊያገለግል የሚችልበትን አሰራር ሲያስቀምጥ ነው። እነዚህ አሰራሮች ታምር የሚጠይቁ አይደሉም። እስከ ዛሬ ድረስ በተለያየ መንገድ ፖለቲከኞች ለራሳቸውን ጥቅም ለማሳደግ ወይም ደግሞ ወዳጅ ቅርቦቻቸውን ለመጥቀም በሚያደርጉት ሁኔታ እየተንቀሳቀሱበትን ማቆም መቻል አለብን። ከተማ ውስጥ ጥያቄዎቹ የሚቀርቡበት ጊዜ በፍርድ ቤቶችም ሆነ ከፍርድ ቤቶች ውጭ ያሉ ገላጋይ ማዕከሎች ስራቸውን እንዲሰሩ እና ተቀባይነታቸው ከእለት እለት እንዲያድግ የማድረግም ኃላፊነት ይህንም ቅድም በጥያቄ ያስቀመጡትን የመልካም አስተዳደር ሁኔታ ያሻሽላል ብዬ ገምታለሁ። ሌላው ከእውቀት ጋር የተያያዘ ነው። የአስተዳደር ሰራተኞች ብዙ ትሬኒንግ እንደሚወስዱ ግልጽ ነው። ማለት የከተማ አስተዳደር በዚህ በኩል ምንም አይነት ትሬኒንግ ወይም ደግሞ ምንም አይነት የስልጠና አልሰጠም ለማለት አይቻልም። ነገር ግን ይሄ ስልጠና በሚገባ ስራ ላይ ሊውል የሚችልበትን ደግሞ ማመቻቸት ያስፈልጋል። አንድ ሰው ሰልት ነው፣ ለምሳሌ የአይቲ አጠቃቀም ሰልት ነው፣ ግን የአይቲ አክሴስ እንዲኖረው ካልተደረገ ምንም ጥቅም የለውም። ስለዚህ የስልጠናው እና የስራው ሁኔታ አብሮ እንዲጣጣም የሚደረግበት ሁኔታም ዋነኛው አካሄድ ነው የሚሆነው። ከዚህ ውጭ ቅድም ያልኩት ሰራተኛውን እንዴት አድርገን ነው ጥሩ ለስራው የምንደግፈው፣ ወይም ደግሞ ስራውን አውቀን የሚፈለገውን ጥቅማ ጥቅም የምናስተካክልለት ደሞዙ የምንጨምርበት የአሰራሩን ሁኔታ የምናሻሽልበት፣ ይህም አንዱ አካል ነው የሚሆነው። እነዚህ በሙሉ አንድ ላይ ሲደመሩ ቅድም ያልኩት መልካም አስተዳደር ላይ መድረስ የምንችል ይመስለኛል። ሌላው ግልጽነት፣ አንደኛው ግልጽነት ነው። ብዙ ለማድረግ እንደተፈለገው ከህዝብ ጋር የመገናኘት ሁኔታና ህዝብ እንዲጠይቅ የማድረግ ሁኔታው በሰፊው የተቀመጠ ነው እዚህ ቃል ኪዳን ውስጥ እና ይህም መልካም አስተዳደርን ለማምጣት ይጠቅማል የሚል እምነት አለኝ። አሁን የሚካሄደው ምርጫ የኢትዮጵያን የወደፊት አቅጣጫ በምን መልኩ ይለውጣል? ምን ያህል ወሳኝ ነው። የዘንድሮ ምርጫ ለኢትዮጵያ ወደፊት ህልውናም ሆነ የዲሞክራሲ ግንባታ መሰረት ለመጣል በእርሶ አታይ ሁለትስ በእርሶም ሆኑ መላው የዜማ ተወዳዳሪዎች ሲያሸንፉ ውጤቱን በደስታ እንደሚቀበሉት ሁሉ ተሸነፉ ድምፅ በህዝቡ ከተነፈጋቸውስ? የህዝብን ውሳኔ አምነው ተቀብለው ከሌሎቹ ጋር እንኳን ደስ አላችሁ ተባብለው ይለያያሉ። በምዕራብ ዓለም እንደምናየው አይነት ይህ የመጀመሪያ ይሆናል ኢትዮጵያ ውስጥ። በኢዜማ በኩል ይሄን ለማድረግ ዝግጁነት አለው። እንግዲህ ምርጫ አስቸጋሪ ምርጫ ነው፣ አስቸጋሪ ጊዜ ላይ ነው እየተካሄደ ያለው። ሲተላለፍ የቆየ ምርጫ ነው። መደረግ የነበረበት የዛሬው እንደ ሁለት ዓመት ውስጥ በዳለ ማለት ይቻላል። ህዝቡም ትንሽ የተሰላቸ ይመስላል። ለዚህም ብዙ እንቅስቃሴ የማናየው የሚል እምነት አለ እንጂ ገባ ላይ ብዙ እንደተፈለገው ወይም እንደተጠበቀው ተመዝግቧል ማለት ያስቸግራል። ሌሎች ፓርቲዎች በተለያየ ምክንያት ያልተሳተፉበት አለ። የትግራይ ክልል እንደዚሁ ምርጫ አካሄድም። ስለዚህ ትክክለኛ ሙሉ በሙሉ የምርጫ የኢትዮጵያን አቅጣጫ ሙሉ በሙሉ የሚወስን ነው ለማለት ባይቻልም፣ በመጠኑ ቢሆን ምርጫ ባይደረግ ሊያመጣ የምንችለውን የበለጠ ችግር በመጠኑም ቢሆን ለመከላከል የሚያስችል አሰራር ነው ብዬ ገምታለሁ ከዚህ ባሻገር ቅድም የጠየቁት አለ ምርጫው ከሌሎች ምርጫዎች የተለየ የሚያደርገው የሚያደርገውም ነገር አለ የማያደርገውም ነገር ብዙ አሉ የማያደርገው እንደተፈለገው ለምሳሌ አሁን የኢዜማን ብንወስድ በኦሮሚያ ክልል ውስጥ ማስመዝገብ ለእጩነት ማስመዝገብ የፈለገውን ያሻውን ሙሉ በሙሉ ሊያደርግ አልቻለም በእርግጥ ሁሉም የምርጫ ቦርድ ወይም ደግሞ የስልጣን ያላቸው አካላት ችግር ነው ባይባልም በተወሰነ መልኩ ችግር እንዳለ እኛም ብቻ ሳይሆን ሌሎችም ፓርቲዎች እንደዚሁ አስቀምጠውታል። ማስመዝገብ ያልቻላችሁበት የችግሩ መንስኤ ዋናው ቢሮ በትክክል አይከፈትም፣ ሲከፈት ሰዎቹ ለመመዝገብ ፈቃደኛ ያልሆኑበታል። የሚጠይቁት ማስረጃዎች ከተቀመጠው በሪኳየርመንት ወይም ደግሞ መጠየቅ በላይ ሆኖ ይገኛል። አንዳንድ ቦታ ሰላም የለም ቦታው ጋር ለመሄድ አይቻልም። እነዚህ እነዚህ የመሳሰሉ ችግሮች አሉ ለማለት ነው። በሌላ መልኩ ደግሞ ጥሩ በጎ ለማለት የሚቻለው ሰው በአብዛኛው የመናገር መብቱ እንደተከበረለት ነው ያለው። የመሰብሰብ እንደዚሁ ተከብሮለታል። መንቀሳቀስ በተቻለ መጠን መንቀሳቀስ የሚችልበት ቦታ እስካለ ድረስ እና ሰላም እስካለ ድረስ በቃም እንደዚሁ የተጠናከረበት ቦታ የሚሄድበት ለመሄድ የተከለከለ የለም። ለመጽሐፍ ይችላል በቴሌቪዥን ለመወዳደር ብቻ ሳይሆን ከዛም ባለፈ አሁን ዘመናዊ በሆኑ በሶሻል ሚዲያ እንደዚሁ ክርክሩ ዳይቶቹ ኖቹ ከሌላው ጊዜ በተለየ መልኩ ደምቀው ይታያሉ። ስለዚህ በዛ መልኩ እንግዲህ የተለየም አለው የተመሳሳይነትም አለው። ቅድም ለጠየቁን ጥያቄ ምርጫ ከተደረገ በኋላ ሁሉም ተስማምቶ አሸናፊውም ተሸናፊውም ተጨባብጦ ፖለቲካ ጉዳዩም መቀጠል የፈለገም ያው እስከሚቀጥለው ምርጫ ድረስ የሚሰራ ነው፣ ወይም ደግሞ ሌላ ስራ ካለ ይሰራል። የሚባለው ይሄ ነው የሚፈለገው ይህም ይደረጋል ተብሎ ነው የሚጠበቀው። በዜማ በኩል በዚህ ችግር አይኖርም የሚል እምነት አለኝ። ችግር ሊመጣ የሚችለው እንግዲህ ከምርጫ ጋር በተያያዘ መልኩ ቆጠራው በትክክል ካልተካሄደ፣ ከተጨረበረ ከተጨበረበረ፣ ኮሮጆ መሸረቅ ከጀመረ፣ እንደዚሁም ደግሞ ችግሩ እስከ ግድያ ድረስ የሚሄድ እስከሆነ ድረስ እነዚህ እነዚህ ችግሮች መቼም ይህን ምርጫ ሳይሆን ሁሉም ምርጫ ሊፈረጁት የሚችሉ ስለሆነ እነዛ አስካሎን ድረስ እንግዲህ አሁኑ ምርጫ ምንም እንኳን ሙሉ በሙሉ የሚጠበቀውንም እንኳን ነጻ ነው ባይባልም በተቻለ መል ስድስተኛውን በመሆኑ መጠን ከሌሎቹ ጋር ስናስተያየው ከአውሮፓውያን ወይም ደግሞ ከሌሎች ምዕራባውያን ወይም የሰለጠኑ ሀገራት ጋር ስናስተያየው ገና በጅምር ያለ ስለሆነ ለስድስተኛው ለመቀበል ብዙም የሚያስቸግረን አይመስለኝም። ወደፊት እየተሻሻለ ይሄዳል የሚል እምነት አለኝ። አቶ ክቡር ገና የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ የአዲስ አበባ ከተማ ከንቲባ እጩ ተወዳዳሪና የአፍሪካ ንግድ ምክር ቤት ፕሬዚደንት ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።